ኮሮና ቫይረስ ወረርሽኝ በኅብረተሰብ ውስጥ በፈጠረው ፍራቻ ምክንያት የደም ለጋሾች ቁጥር በእጅጉ ቀንሷል። ይህም በጤና ተቋማት ላይ ጫና እያሳደረ መሆኑን የደም ባንክ አገልግሎት አስታውቋል። በተለይ በስፋት የደም ልገሳ ይካሄድባቸው የነበሩት ትምህርት ቤቶች መዘጋትና ከቫይረሱ ጋር ተያይዘው የወጡ መመሪያዎች ለደም ለጋሾች መመናመን አስተዋጽኦ አድርጓል። ይህንን በተመለከተ ባልደረባችን ስመኝሽ የቆየ የደም ባንኩን ዋና ዳይሬክተር አቶ ያረጋል በንቲንና ሌሎች ጉዳዩ የሚመለከታቸውን አካላት አነጋግራለች እንደሚከተለው ዘገባውን ታስደምጠናለች። ከኮሮና ቫይረስ ጋር በተያያዘ ኢትዮጵያ ውስጥ የደም ለጋሾች ቁጥር በአስደንጋጭ ሁኔታ መቀነሱን እና ይህም በሀገሪቱ የሕክምና ተቋማት ላይ ከፍተኛ ጫና እያደረሰ መሆኑን የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል ባንቲ ለቪኦኤ ገልጸዋል። በአዲስ አበባ በቀን ከሶስት መቶ በላይ ሰዎች ደም ይሰጡ ነበር ያሉት አቶ ያረጋል የኮሮና ቫይረስ አገር ውስጥ መግባት ከተነገረበት መጋቢት አራት ቀን ጀምሮ የለጋሾች ቁጥር እያሽቆለቆለ ሄዶ ከ30 በታች መድረሱንና የደም ባንኩ ቅርንጫፎች ባሉት አብዛኛው ክልሎች ደግሞ ላለፉት አራትና አምስት ሳምንታት ደም የሰጠ ሰው አለመኖሩን ያስረዳሉ። የሌሎቹ የክልል ከተሞች ደግሞ ከዛ ወደ ሰባ ና ሰማንያ ፐርሰንት ይቀልጡ። እንግዲህ የክልል ደም ባንኮች ምን ይልሽ ሰላሳ ዘጠኝ ከተሞች ላይ ያሉን ደም ባንኮቹ ደግሞ በጣም ጥቂቶቹ አራትና አምስት የሚሆኑ ደም ባንኮች ብቻ ናቸው እንዲሰሩት። አብዛኛዎቹ ብስም መጋቢትን በጣም በጣም በጥቂት ቁጥር አራት አምስት ሰው ሰባት ሰው ነው ደም የሚለገስላቸው። የባህር ዳር ደም ባንክ ናይተን ከሆነ ጠንካራ ደም ባንካችን ነው ግን የመጀመሪያው ኮሮና ቫይረስ ከመባው በቃ ህዝብ በተከታታይ በነበሩት አንድ ሳምንት አምስት ሰዎች ናቸው እንደሚለግሱ በአንድ ሳምንት ሁለት መቶ ሰዎች እንደሚለግሱ በ የነበረ ደም ባንክ ማለት ነው። በዚህም ምክንያት በአሁኑ ወቅት የጤና ተቋማት በፈለጉት መጠን ደም እያገኙ አለመሆኑን የሚናገሩት አቶ ያረጋል ይህ እጥረት ያጋጠመው ሰው ወደ ባንኩ ሲመጣ ወይም ደም ሲሰጥ ለቫይረሱ ተጋላጭ ልሆን እችላለሁ ከሚል ፍራቻ ነው ይላሉ። ህዝቡ አጠቃላይ ሁሉም ቤቱ ክትት ብሎ ሲቀመጥ፣ በተለይም ደግሞ እንደዚህ አይነት ጤና ተቋማት ላይ በምን ሊነካካበት ቦታ ላይ ደማን ለሚባልበት ቦታ ላይ ሲመጣ ተጋላጭ ነኝ የሚል ስጋት መኖር ምንድን ነው ተጋሉ የሚደቋቸው ጥለቶች ሚያነሷቸው ጥለቶች ምንድን ነው ብለን ትሬስ ማድረግ ሞካረን እና አብዛኞቹ ሰዎች ኮሮና አይገድልም፣ ሰዎች የበሽታ የመከላከል አቅም ካላቸው አይገድልም የምትለዋል ካሳብ ና በሽታ የመከላከል አቅም የምትለዋል ደም በመስጠት ውስጥ የሚቀንስ የበሽታ መከላከል አቅም እንዳለ አንደርስታንዲንግ በጣም ተፈቀራል። እንዳቱ ያረጋል ገለጻ ኢትዮጵያ ውስጥ በየሁለት ደቂቃ አንድ ሰው ደም ይፈልጋል ይህም ማለት በአመት እስከ 260 ሺህ ሰዎች ደም መለገስ አለባቸው ኢትዮጵያ ውስጥ ያለው ደም የመለገስ ባህል አለመዳበር ምክንያት ግን የደም ባንኩ ይህንን የደም ፍላጎት ማሟላት አዳጋች ሆኖበት ቆይቷል የኮሮና ቫይረስ መከሰት ደግሞ ችግሩን አባብሶታል እንደ ፈረንጆቹ አቆጣጠር። ከ2005 ጀምሮ በየሶስት ወሩ በጎ ፈቃደኞችን እያሰባሰበ ደም እንዲለግሱ ያስተባበር የነበረው የወጣቶች ስብስብ አቦጊዳ ሮትራክት ክለብ መጋቢት 24 ማካሄድ የነበረበትን 49ኛ የደም ልገሳ በኮሮና ምክንያት ማካሄድ ሳይችል ቀርቷል። የክለቡ ፕሬዝዳንት ዮናስ ታደሰ እንደገለጸልን ክለቡ በሚያዘጋጃቸው በበጎ ፈቃደኛነት ላይ የተመሰረተ የደም ማሰባሰብ ስራ የክለቡ አባላት የሆኑትን ሀምሳ ወጣቶች ጨምሮ ቢያንስ እስከ አምስት መቶ ሰዎች ደም ይሰጡ ነበር። አሁን ግን በኮሮና ቫይረስ ምክንያት ይህ አይነቱ መሰባሰብ ስለማይቻል በማህበረሰብ ሚዲያ በመቀስቀስ የክለቡን አባላት በግል እንዲለግሱ የማድረግ ስራ ብቻ ተሰርተዋል ይላል ዮናስ።

እንደ ክለብ ሲሆን በጣም ብዙ እንቅስቃሴዎቹን እንዲያደርጉ አደረግን ያ ሁላችንም ወይም በክለልን እይሁድም ግን እየሰጠን ያንን አርባ ቀንኛ ዙርን ባለፈው ኤሌክትሪክ ስር አካሄድም አቡጊዳ ሮትራክት ክለብ የሚያቀርባቸውን ጥሪዎች ተከትሎ ደም ከሚሰጡ ወጣቶች አንዱ የአዲስ አበባ ነዋሪ የሆነው ብስራት ተሾመ ነው ባለፉት አስር አመታት ውስጥ ሰላሳ ጊዜ ደም እንደለገሰ የነገረን ብስራት በኮሮና ምክንያት ክለቡ የተለመደውን ጥሪ ባያቀርብም በግሉ ስታዲየም አካባቢ በሚገኘው የደም ባንክ ተገኝቶ ደም ለግሷል። ደም ባንክ ውስጥ አይደለም ያለው ምናልባት እንደውም ሆስፒታልም አይደለም የደም ንክኪ ያለበት ቦታ ስለሆነ የበለጠ ጽናት የበለጠ አየሩን ዲስኢንፌክት የማድረግ እቃዎቹን፣ እዛ አካባቢ ያሉትን ነገሮች እንደውም ውጭ ሱፐር ማርኬት ከመግባት ወይም ደግሞ የሆነ ካፌ ከመግባት የበለጠ ጥንቃቄ የሚደረግበት ቦታ እንደሚሆን እገምታለሁኝ። ሲሄድም ያየውት እሱን ነው። በደንብ አካባቢውን ዲስኢንፌክት ሲያደርጉ አይቻለሁኝ። ስለዚህ የሚያስፈራኝ ነገር አለ ብዬ አልገመትኩም። አንድ ሰው ገበያ ከሄዶ በፋሲካ ሰሞን እንደምናየው ገበያ በግ ከሚገዛው ብዙ እጥፍ በተሻለ ሴፍ የሆነ ቦታ የደም ባንክ ነው። እዛ ሄዶ መለገስ በዚህ ሰዓት ምንም የሚያስፈራ ነገር የለውም። ከዚህ ቀደም በወሊድ ምክንያት ባጋጠሟት ደም መፍሰስ ምክንያት ህይወቷ አደጋ ላይ የነበረችው ባለቤቱ ከደም ባንክ በተገኘ ደም ህይወቷ መትረፉን የሚናገረው ብስራት ደም መለገስ ህይወት መስጠት ነው ይላል። ህይወት ለሌሎች ሰዎች በአደጋ ላይ ላሉ ሰዎች ህይወትን እንኩ ብሎ መስጠት ነው እና ግን ደግሞ በጣም ደስ የሚ የሚያሰኘው ነገር ደም በመለገስ ውስጥ ያለው አንቺ አታቂውም ለማን ያንን ደም እየለገሽ እንዳለሽ። ምናልባት እኔ ለአስር ደቂቃ አንድ አልጋ ላይ ተኝቼ ደሜን ከለገስኩኝ በኋላ ከዛ ከአስራ አምስተኛው ደቂቃ በኋላ ትዝም አይለኝም እንደለገስኩኝም ነገር ግን የኔ ደም ሄዶ በጣም በከፍተኛ ሁኔታ ደም የፈሰሳት እናት በወሊድ ላይ ያለች እናት ወይም ደግሞ በመኪና አደጋ ወይ ደግሞ ከሆነ ከህንፃ ላይ ወድቆ የተጎዳ ወጣት ልጅ ላይ ከሞት ያተርፋቸዋል እና ይሄንን ሳስበው እጅግ በጣም በጣም ነው ደስ የሚለኝ። አቶ ያረጋልም የደም ማስተላለፍ ሕክምና የመቶ ሀያ አመት ታሪክ ያለው ሕክምና ነው። በእነዚህ አመታት ውስጥም ደምን የሚተካ በፋብሪካ የተሰራ ምንም መድኃኒት የለም ይላሉ።

ከኮሮና ጋር የተያያዘ ፍራቻን ለማጥፋትና ህዝቡ በፈቃደኝነት ደም እንዲለግስ ለማነቃነቅ በስሩ ያሉትን ሰራተኞች ተጋላጭነት ከመቀነስ አንስቶ የጽዳት ርቀትን፣ የመጠበቅ ድንኳኖችንና አልጋዎችን የማብዛትና የመሳሰሉትን የጥንቃቄ ስራዎች እየሰራ ይገኛል። ጠቅላይ ሚኒስትር አብይ አህመድና ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ ሌሎች ከፍተኛ ባለስልጣናትና ታዋቂ ሰዎችም በባንኩ ተገኝተው ደም እንዲለግሱ በማድረግ ቅስቀሳዎች የተደረጉ ነው። ይህ በተወሰነ መልኩ ለውጥ እያሳየን ነው የሚሉት አቶ ያረጋል፣ አገራችን ስፔንና ጣሊያንን የመሳሰሉት የአውሮፓ አገራት ያጋጠማቸው አይነት የደም እጥረት ቀውስ ውስጥ እንዳትገባ ልንረባረብ ይገባል ሲሉ ጥሪ አቅርበዋል። አክለውም ያለንበት የረመዳን ጾም ወቅት እንደመሆኑ ሙስሊሙ ህብረተሰብ በዚህ በጾም ወቅት ደሉ የደም ባንኮች ለአንድ ወር እስከ ምሽቱ አራት ሰዓት ድረስ ክፍት ሆነው እንደሚቆዩ አስታውቀዋል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ